Four. ጤና ይስጥልኝ አድማጮች። በኢትዮጵያ የአትሌቲክስ ፌዴሬሽን ፕሬዝዳንት ምርጫ ውዝግቡ ቀጥሏል። በዛሬው ስብሰባ ምን ተከሰተ? ቃለ መጠይቅ ይኖረናል። በእንግሊዝ ፕሪምየር ሊግ በአስር ተጫዋቾች የተጋጠመው መሪው ሊቨርፑልና አርሰናል በተለያዩ ጨዋታዎች ነጥብ ተጋርቷል። ማንቸስተር ሲቲ በማንቸስተር ዩናይትድ ተሸንፏል። በቡንደስ ሊጋው ሽንፈት የገጠመው ባየር ሚንሽን በደረጃው መሪነቱን እንዳስጠበቀ ነው። ኢትዮጵያውያን አትሌቶች በተለያዩ የዓለም መድረኮች እንደተለመደው ድል አድርጓል። አብራችሁን ቆዩም። በቅድሚያም አትሌቲክስ በሳምንቱ መጨረሻ ላይ በተከናወኑ የሩጫ ፉክክሮች ኢትዮጵያውያን አትሌቶች በተለያዩ ውድድሮች አሸናፊ ሆነዋል። ቻይና ውስጥ ትናንት በተከናወነው የፉዦ ማራቶን ኢትዮጵያውያን አትሌቶች በሁለቱም ጾታዎች አንደኛ ሲወጡ በሴቶች ፉክክር አምስተኛ ደረጃ አንዲት ኬንያዊት ብቻ ጣልቃ ስትገባ ከአንደኛ እስከ ስድስተኛ ኢትዮጵያውያት አትሌቶች ተከታትለው ገብቷል። ውድድሩን ገነት ሮቢ ሁለት ሰዓት ከ27 ደቂቃ ከአምስት ሰከንድ በመሮጥ አንደኛ ወጥታለች። ሰላማዊት ጌትነት፣ ኑሪት ሽመልስ ራኪ ገብርኤል፣ እንዲሁም አትሌት አያና ከሁለተኛ እስከ ስድስተኛ ደረጃ አግኝቷል። አምስተኛ የወጣችው ኬንያዊቷ አትሌት ሊሊያን ጄቢቶክ ናት። በወንዶች ተመሳሳይ ፉክክር አትሌት አብዱ እንድሪስ አንደኛ የወጣው ሁለት ሰዓት ከ10 ደቂቃ ከ54 ሰከንድ በመሮጥ ነው። ቻይናውያን አትሌቶች ዚቼንግሊና ቦ ሊን ተከትለው፣ ሌሎቹ ኢትዮጵያውያን አትሌቶችም ስንታየው ለገሰና ጥላውን አየለ አራተኛና አምስተኛ ደረጃ አግኝተዋል። ኢትዮጵያዊቷ አትሌት ሱቱሜ ያሰፋ ህንድ ውስጥ በተከናወነው የኮልኮታ 25 ኪሎ ሜትር የጎዳና ላይ ሩጫ 1 ሰዓት ከ19 ደቂቃ ከ21 ሰከንድ በመሮጥ አሸንፋለች። ኬንያዊቷ ቪዮላ ቼፕንጌኖና ለባህሪን የምትሮጠው ደሲ ጂሳ መኮንን ሁለተኛና ሶስተኛ ደረጃ አግኝቷል። ኢትዮጵያዊቱ አትሌቶች አለም አዲስ እያሱ፣ ደጊቱ አዝመራው፣ ምስጋና አለማየሁና ስንታየው ለውጠኝ እስከ ሰባተኛ ደረጃ ተከታትለው ገብቷል። ወንዶች ተመሳሳይ ፉክክር ድሉ የኡጋንዳዊው ስቴፈን ኪሳ ሆኗል። ኬንያውያን አትሌቶች ከሁለተኛ እስከ ስድስተኛ ደረጃ አግኝቷል። ኢትዮጵያዊው አትሌት ደጀኔ ኃይሉ ስድስተኛ ደረጃ ይዞ አጠናቋል። ኢትዮጵያውያኑ ሃይማኖት አለውና አልአዛር ተፈራ 11ኛ ና 12ኛ እንዲሁም አብርሃም ዘሪሁን 20ኛ ደረጃ አግኝቷል። አትሌት ንብረት መላክ ታይላንድ ውስጥ በተከናወነው የባንክ ሴን 21 ኪሎ ሜትር ግማሽ ማራቶን አንድ ሰዓት ከ2 ደቂቃ ከ32 ሰከንድ ሩጦ በማጠናቀቅ አሸናፊ ሆኗል። ኬንያውያን አትሌቶች አሌክሳንደር ሙኒዮ ና ጌኦፍሪ ቶሮይቲችን በመከተል ሌላኛው ኢትዮጵያዊ አትሌት ልዑል ገብረ ስላሴ አራተኛ ደረጃ አግኝቷል። ሁለት ኬንያውያንን በመከተል ከሰባተኛ እስከ አስረኛ ደረጃ ያገኙት ኢትዮጵያውያን አትሌቶች ናቸው። ኢትዮጵያዊቱ አትሌት ለምለም ግርማ ስድስተኛ ደረጃ ባገኘችበት ተመሳሳይ የሴቶች ሩጫ ፉክክር ኬንያውያን የበላይ ሆነው ታይቷል። በታይፒ ማራቶን ትናንት ኢትዮጵያዊቱ አትሌት አሚድ ፎይዛ ሁለት ሰዓት ከ32 ደቂቃ ከ47 ሰከንድ በመሮጥ አሸናፊ ሆናለች። ኢትዮጵያዊያቱ አትሌቶች ኦብሴ አብደታና ኬታቦ ጫልቱ የሦስተኛና አራተኛ ደረጃ አግኝቷል። ሁለተኛ የወጣችው ኬንያዊቷ አትሌት ካሪን ቼፕቶይክ ናት። በወንዶች ተመሳሳይ ፉክክር ኢትዮጵያውያኑ አትሌቶች ጋዲስ አብራኑና እኒው መኮንን ሁለተኛና አራተኛ ደረጃ አግኝቷል። በዚህ ውድድር ያሸነፈው ኬንያዊው አትሌት ቢርሚን ኪፕኮሪን ነው። ኤርትራዊው አትሌት ዕቁባይ ጸጋዬ ሦስተኛ ደረጃ አግኝቷል። አድማጮች ከዚሁ ከአትሌቲክስ ዜና ሳንወጣ የኢትዮጵያ አትሌቲክስ የፕሬዝዳንትነት ምርጫ በሳምንቱ መጨረሻ ላይ ይከናወናል። በኢትዮ ኤፍኤም 107.8 የኢትዮ ስፖርት ምራህ ግብር ዋና አዘጋጅ ምስጋናው ታደሰ ጉዳዩን በቅርበት ተከታትሏል። ምስጋናው ሰባት ሰዎች በእጩነት መቅረባቸው ታውቋል። ስምና የስራ ድርሻቸውስ ምንድን ነው? ለፕሬዝዳንትነት አመሰግናለሁኝ። እንግዲህ እነዚህ ሰባት እጩ ተብለው የቀረቡት ሰዎች አትሌት ገብረ እግዚአብሔር ገብረ ማርያም ከትግራይ ክልል፣ አትሌት ስለሺ ስህን ከኦሮሚያ ክልል፣ እንደዚሁም የተከበሩ አቶ ዱቤ ጅሎ ከአዲስ አበባ ክልል የቀድሞ ኢትዮጵያ አትሌት ፌዴሬሽንን ለሀያ አምስት ዓመታት በቴክኒክ ዳይሬክተርነት ያገለገሉ ናቸው። አሁን ፖለቲካ ውስጥ ነው ያሉት። አቶ ያየ አዲስ ከአማራ ክልል የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ ናቸው። እንደዚሁም ኢንጂነር ጌቱ ገረመው ድሬዳዋ ክለብ ነው የቀረቡት። የኢትዮጵያ ኤሌክትሪክ አገልግሎት ምክትል ዋና ስራ አስፈጻሚና የኢትዮ ኤሌክትሪክ ክለብ ስፖርት ክለብ ምክትል የቦርድ ሰብሳቢ እንደዚሁም ኮረኔል ግርማ ዳባ ከደቡብ ኢትዮጵያ ክልል የደቡብ ፖሊስ ስፖርት ክለብ መስራችና እንደዚሁም የሳውላ ፕሮጀክት መስራች ናቸው። በተጨማሪም ወይዘሮ ሪሳል ኦፒዮ ከጋምቤላ ክልል ናቸው። በሙያቸው ጋዜጠኛ ናቸው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የዜና አንባቢ ናቸው። በጣም ጥሩ። እንግዲህ ዛሬ ከስብሰባ የተሰማም ነገር አለ። ምንድን ነው የተሰማው? አንድ ሰው ይቀንሳል ወይንም ደግሞ ተቀንሷል ተብሏል መሰለኝ። አዎ፣ ምናልባት ይሄ ምርጫው ከመከናወኑ በፊት አስገራሚ መረጃዎችን እየሰማን እንገኛለን። መጀመሪያ ላይ አራት ግለሰቦች ነበሩ ለፕሬዚዳንትነት ይወዳደሩ ያሉ የተባለው፣ ከዛ ወደ ሰባት ካደጉ በኋላ ዛሬ የተሰማው ነገር ምንድን ነው? ኢትዮጵያ አትሌት ፌዴሬሽን አስቀድሞ ውጭ ላኩ ብሎ ያቀረበው መስፈርት ነበረ። በዛ መስፈርት መሰረት ክልሎች ለስራ አስፈጻሚነትና ለፕሬዚዳንትነት የወኩሉና ሊያሏቸውን ግለሰቦች ልከው ነበረ። ከዛ በኋላ እስከ ቅዳሜ ከቀኑ አስራ አንድ ሰዓት ድረስ የምትቀይሩት ሰው ካለ የምታነሱት ካለ የሚል ቀነ ገደቡ ቅዳሜ አስራ አንድ ሰዓት ድረስ የሚል ተቀምጦ ነበረ። ከትላንት ወዲያ እስከ ቅዳሜ አስራ አንድ ሰዓት ድረስ ማንም ያስገባ ክልል አልነበረም። የወከልኩትኝን አንስቻለሁ የሚል ትላንትና ባልተጠበቀ ሁኔታ ሚስጥራዊ ስብሰባ ከተደረገ በኋላ የድሬዳዋ ክልልን ወክለው የቀረቡት የኢትዮ ኤሌክትሪክ አገልግሎት ምክትል ዋና ስራ አስፈጻሚና የኢትዮ ኤሌክትሪክ ስፖርት ክለብ ምክትል የቦርድ ሰብሳቢ የሆኑት ኢንጂነር ጌቱ ገረመው እንዲነሱ ደብዳቤ ትላንትና መጥቷል። ዛሬ ስራ አስፈጻሚ ኮሚቴ ባደረገው ስብሰባ መሰረት የኢትዮጵያ አትሌቲክስ ፌዴሬሽን በወጣ መረጃ መሰረት ኢንጂነር ጌቱ ገረመው ከድሬዳዋ ወክለው ለፕሬዚዳንትነት ይወዳደሩ የሚለው ተነስቶ ለስራ አስፈጻሚነት እንዲወዳደሩ የሚል ተነስቷል። እሳቸው ከፕሬዝዳንትነት እጩነት እንዲወጡ ተደርጎ ስድስት ተወዳዳሪዎች ብቻ ለፕሬዝዳንትነት እንዲወዳደሩ ተደርጓል። አነጋጋሪው ነገር ይሄ ነው። ስራ አስፈጻሚ ኮሚቴው ባደረገው ስብሰባ ላይ ሕጉን ማክበር አለብን የሚል የብዙኃን አቋም ነበረ። በጥቂት ሰዎች ውሳኔ ሰጭነት ኢንጂነር ጌቱ ገረመው እንዲነሱ ተደርገው ከኃላፊነታቸው ለፕሬዚዳንትነት ከእጩነታቸው ተነስቶ ስራ አስፈጻሚ ሆነው እንዲወዳደሩ አሁን ተወስኗል ማለት ነው። በኢትዮጵያ አትሌትስ ፌዴሬሽን ምስጋናው፣ በጉዳዩ ዙሪያ ያነጋግርካቸው ሰዎች አሉ። የሰጡ ምላሽ ምንድን ነው? በምን ምክንያትስ ነው ሊሰናበቱ ቻሉ የተባለው ከተጻፈው ጽሁፍ ውጭ? ምክንያቱም ይህን ንግግር ያደረግነው ስቱዲዮ ከመግባት እና ስርጭቱ ከመጀመሩ በፊት ነው። ከጉዳዩ ጋር በተያያዘ እንግዲህ ምናልባት ኢንጂነር ጌቱ ገረመው ፕሬዚዳንት እጩነት መሰረዛቸውን በጭምጭምታ ደረጃ ከሰማን በኋላ ደውዬላቸው ስልክ አላነሱልኝም ነበር። ቅድም ወደ ስቱዲዮ ከመግባታችን በፊት በአጭር የጽሁፍ መልእክት ግን ስብሰባ ላይ ነኝ የሚል ነገር አንስተዋል። እንደዚሁም ደግሞ የኢትዮጵያ አትሌቲክስ ፌዴሬሽን ኮሚኒኬሽን ቢሮ ኃላፊውን አቶ ማሀሪ ነጋሽን አናግሬያቸው ነበር። እስካሁን ድረስ ከስራ አስፈጻሚ ኮሚቴ የእሳቸውን መነሳት በተመለከተ የደረሰኝ ነገር የለም የሚል ነገር አንስተዋል። የስራ አስፈጻሚ ኮሚቴ ውስጥ ካሉት ግለሰቦች መካከል ግን ስሜ አይጠቀስ ያሉ አንድ የፌዴሬሽኑ ባለስልጣን ግን ወስነን ወጥተናል። ይሄ ግን ከእኛ እውቅና ውጭ በጥቂት ሰዎች ውሳኔ ብቻ የተወሰነ ነው። ይህም ከፖለቲካ ጋር በተያያዘ ነው። ሁለቱን አትሌቶች መንካት አንችልም፣ ገብር እግዚአብሔርና ስለሽን። ሌሎቹ ግን ከፖለቲካ ጋር የተያያዘ ስለሆነ ሲቪል የሆኑት እሳቸው ስለሆኑ ብቻ እሳቸው እንዲወጡ ተደርገዋል የሚል ነገር ነው። ይገለጹልኝ። ምስጋናው ለሰጠ ማብራሪያ በአድማጮች ስም ከልብ አመሰግናለሁ። እግዜር ይስጥልኝ። በእንግሊዝ ፕሪምየር ሊግ አንድ ተስተካካይ ጨዋታ የሚቀረው መሪው ሊቨርፑል ቅዳሜ ዕለት በሜዳው አንፊልድ ፉልሃምን ገጥሞ ሁለት እኩል ተለያይቷል። 17ኛው ደቂቃ ላይ አንድሪው ሮበርትሰንን በቀይ ካርድ ያጣው ሊቨርፑል ከመመራት ተነስቶ ለማሸነፍ ብርቱ ጥረት ሲያደርግ ቆይቷል። በስተመጨረሻ ግን ነጥብ ተጋርቶ በ36 ነጥብ የመሪነት ስፍራውን አስጠብቋል። ሊቨርፑል አንድ ተስተካካይ ጨዋታውን የፊታችን እሁድ በቶትናም ሜዳ ያከናውናል። በደረጃ ሰንጠረዡ ከሊቨርፑል ተከታዩ ቸልሲ ትናንት ብሬንትፎርድን ሁለት ለአንድ አሸንፎ ነጥቡን ሰላሳ አራት አድርሷል። በጨዋታው ፍጻሜ 98ኛ ደቂቃ ላይ የቸልሲው ማርክ ኩኩሬላ ቀይ ካርድ አይቷል። 30 ነጥብ ይዞ ሶስተኛ ደረጃ ላይ የሚገኘው አርሰናል ቅዳሜ ዕለት ከኤቨርተን ጋር ያለምንም ግብ ተለያይቷል። ኖቲንጋም ፎረስት በ28 ነጥብ አራተኛ ደረጃ ላይ ይገኛል። ከትናንት በስቲያ አስቶን ቪላንድ ሁለት ለአንድ ሸኝቷል። በ27 ነጥብ አምስተኛ ደረጃ ላይ የሚገኘው ማንቸስተር ሲቲ ትናንት በሜዳው ኤትያድ ስታዲየም ማንቸስተር ዩናይትድን ገጥሞ ሁለት ለአንድ ተሸንፏል። ቡንደስሊጋ በጀርመን ቡንደስሊጋ ቅዳሜ ዕለት በማይንስ የሁለት ለአንድ ሽንፈት የገጠመው ባየር ሚንሽን በ33 ነጥብ መሪነቱን እንደተቆናጠጠ ነው። አውግስቡርግን በገዛ ሜዳው ሁለት ለ0 ያሸነፈው ባየር ሌቨርኩሰን በ29 ነጥብ ሁለተኛ ደረጃ ላይ ይገኛል። በላይፕሲሽ የሁለት ለአንድ ሽንፈት የገጠመው አይንትራክት ፍራንክፎርት በበኩሉ 27 ነጥብ ይዞ ሶስተኛ ደረጃ ላይ ሰፍሯል። ላይፕሲጅ ተመሳሳይ 27 ነጥብ ይዞ በግብ ክፍያ በመበለጥ ደረጃው አራተኛ ነው። ኬልና ቦሁም በአምስት እና ሶስት ነጥብ የመጨረሻ 17ተኛና 18ተኛ ደረጃ ላይ ሰፍሯል። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶ ስለሽነኝ አስተያየት ጥቆማቸው ያለየን። መልካም ጊዜ። ጤና ይስጥልኝ።